ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናምሽታችኋል። በ19ና በ25 ሜትር ባንድ ባጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ነሐሴ 20 2011 ዓ ም ስርጭታችን ጀመረ። ጤና የምሽቱ አስተናጋጆቻችሁ ቆንጅ ይታይና፣ ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። በመቀሌ ከተማ ሀገር አቀፍ መድረክ ህገ መንግስትና ህብረ ብሔራዊ ፌዴራላዊ ስርዓትን ማዳን ተብሎ የተሰየመ ጉባኤ እየተካሄደ ነው። ማንኛውም የኢትዮጵያ ብሔር ብሔረሰብና ህዝብ በቋንቋዊ መናገር የመጻፍ ቋንቋውን የማሳደግና ባህሉን የመግለጽ የማዳበርና የማስፋፋት እንዲሁም ታሪኩን የመንከባከብ መብት እንዲኖረው እድል የሰጠ ነው። የትግራይ ምክትል ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል ናቸው የሰማችኋቸው በአብይ ርዕስ ይመለሳሉ። አርዕስተ ዜናውን ቆንጅት ታሰማናለች ኬንያ ድፍድፍ ነዳጅ ለአለም መላክ መጀመሯን አስታውቃለች ኮንጎ ዲሞክራሲያዊት ሪፑብሊክ ጥምር መንግስት ማቋቋሟን ተናግራለች ፈረንሳይ ውስጥ ሲካሄድ የቆየው የጂ7 የመሪዎች ጉባኤ ተጠናቋል የሚሉትና ሌሎችም አሉ አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ኬንያ ድፍድፍ ነዳጅ ለዓለም መላክ መጀመሯዋን አስታውቃለች። ፕሬዝደንቱ ኡሁሩ ኬንያታ የነዳጅ ምርት ለጫነችው መርከብ ዛሬ አሸኛኘት ማድረጋቸውን ጠቅሶ ገልሞ ዳዊት ከናይሮቢ ተከታዩን ሪፖርት አድርሶናል። ክቡራትና ክቡራን አድማጮች ይህ ዘገባ እየተጠናቀረ ነው ያለው እንደ ተጠናቀቀ እናቀርብላችኋለን። ወደ ተከታዩ ዘገባ እናልፋለን። ኮንጎ ዲሞክራሲያዊት ሪፐብሊክ ጥምር መንግስት አቋቁማለች። መንግስቱ የተዋቀረው ለረጅም ጊዜ የዘገየው ፕሬዝደንታዊ ምርጫ ተከናውኖ ፕሬዝደንት ፌሊክስ ቺሴኬዲ ካሸነፉ በኋላ መሆኑ ነው። የኮንጎ ጠቅላይ ሚኒስትር ሲልቬስተር ኡሉንጋ ኢሉካምባ ዛሬ በሰጡት መግለጫ መንግስቱ ተቋቁሟል። ፕሬዚደንቱ የማቋቋሚያውን አዋጅ ፈርመዋል፣ በአፋጣኝ ስራ ይጀምራል ማለታቸው ተጠቅሷል። በስልጣን ክፍፍል ስምምነቱ መሰረት ሀያ ሶስቱ አባላት ከፕሬዝደንቱ የለውጥ ጎዳና ፓርቲ የተቀሩት አርባ ሁለቱ ደግሞ ለቀድሞ ፕሬዚደንት ጆሴፍ ካቢላ የኮንጎ የጋራ ግንባር ፓርቲ አባላት የሚሰጡ መሆናቸው ነው የተገለጸው። ባለፈው ታኅሣሥ ወር የተካሄደው ፕሬዝደንታዊ ምርጫ በበርካታ የድምፅ መስጫ ጣቢያዎች የአደረጃጀት መጓደል የታየበት እንደነበረ ይታወሳል። የመራጭ መዝገቦች መጥፋት፣ የኤሌክትሮኒክ ድምፅ መስጫዎች ብልሽት የምርጫውን ሂደት በማጓተቱ የምርጫ አስፈጻሚ ባለስልጣናት በጨለማ በባትሪ ለማከናወን ተገደው ቆይተዋል። በምርጫው ሂደት ሁከት መፈጠሩ ሲታወስ በምስራቅ ኪቮ ብቻ አራት ሰዎች መገደላቸው የሚታወስ ነው። ኬንያ ድፍድፍ ዘይት ለዓለም ገበያ ማቅረብ መጀመሯን የሚመለከተው የገልሞ ዳዊት ዘገባ ከናይሮቢ ተጠናቅሮ ገብቷል። ቀጥሎ ይቀርባል ይቀርባል። ኬንያ የነዳጅ ምርት ለዓለም ገበያ ማቅረብ መጀመሯን አስታወቀች። የኬንያ ፕሬዝዳንት ኡሁሩ ኬንያታ ዛሬ የአገራቸውን ድብድብ ነዳጅ ምርት ወደ እስያ ለምትወስደው የኬንያ መርከብ ሽኝ ሲያደርጉ ይህ ለኬንያ ትልቅ ድል ነው ብለዋል። ክቡራትና ክቡራን፣ ኬንያ ዘይት ላኪ ሀገር መሆኗን በኩራት ላበስራችሁ እፈልጋለሁ። ዘይቱን የጫነውን መርከብ ጉዞ ማስጀመር ለኬንያም ሆነ ለአካባቢው አዲስ ስጋት ነው። ለኬንያውያን ደግሞ አዲስ የብልጽግና ምዕራፍ ነው። ይህ የብልጽግና ምንጭ በቀና ሁኔታ መጠበቅ አለበት። በዚህ በኩል መንግሥት የማያወላውል አቋም አለው። መንግሥታችን ኬንያውያን የማንኛውም የተፈጥሮ ሀብታችን እኩል ተጠቃሚ መሆናቸውን ለማረጋገጥ ይሠራል። ፕሬዚዳንት ኬንያታ አክለው ሀገራቸው እንደ ግሮጎሳውያን ዘመን አቆጣጠር በ1937 ነዳጅ ፍለጋ መጀመሯንና በ2012 በቱርካና ግዛት የነዳጅና ተፈጥሮ ጋዝ ክምችት ማግኘቷን ጠቅሰዋል። መንግስታቸው ከሚገኘው ነዳጅ እያንዳንዱ የአገሩ ዜጋ ተጠቃሚ እንዲሆን ይሰራል ሲሉም ተናግረዋል። ከኬንያ ቱርካና ግዛት የአይርላንዱ ቱሎ ኦይል ኩባንያ የነዳጅ ማውጣት ስራ ላይ ሲሆን የመጀመሪያዎቹን 200000 በርሜል ድፍድፍ ነዳጅ ምርትን የቻይና መንግስት ኬም ቻይና ኩባንያ በ12 ሚሊዮን ዶላር ገዝቶታል። ዛሬም ኬንያ ለዓለም ገበያ ወደ ቻይና የላከችውን 200,000 በርሜል ነዳጅ የጫነች መርከብ ከሞምባሳ ወደብ ወደ ማሌዥያ ተሸኝታለች። ነዳጁ ከቱርካና ግዛት በመኪና እየተጓጓዘ ሲሆን ቱሎ ኩባንያ ቱርካናንና የሞምባሳ ወደብን በቀጥታ የሚያገናኝ የነዳጅ ቱቦ በመዘርጋት ላይ ይገኛል። አሁን ኩባንያው በየቀኑ 200,000 በርሜል ድፍድፍ ነዳጅ ወደ ሞምባሳ ማጓጓዝ የጀመረ ሲሆን የነዳጅ ቱቦ መዘርጋቱ በ2022 ይጠናቀቃል ተብሎ ይጠበቃል። ቱሎ ኦይል ኩባንያ በኬንያዋ ቱርካና ግዛት ወደ 560 ሚሊዮን በርሜል ነዳጅና የተፈጥሮ ጋዝ ክምችት እንደሚገኝ ገልጸው፣ የቱቦ መስመር ዝርጋታው ሲጠናቀቅ ኬንያ በየቀኑ 100,000 በርሜል ነዳጅ አምርታ ለገበያ ማቅረብ ትችላለች ብለዋል። ለአሜሪካ ድምጽ ገልሞ ዳዊት፣ ገልሞን እናመሰግናለን። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ፈረንሳይ ውስጥ በተካሄደው የጂ ሰባት የመሪዎች ጉባኤ በንግድ ጉዳዮች በኢራን የኒውክሊየር መርሃ ግብርና የአማዞን ደን ቃጠሎን በመሳሰሉት ጉዳዮች ልዩነቶች ሲንጸባረቁ የቆዩ ቢሆንም ፕሬዝደንት ዶናልድ ትራምፕ እና የአስተናጋጇ የፈረንሳይ ፕሬዚደንት ኢማኑዌል ማክሮን በዋና ዋና ጉዳዮች ላይ መሪዎች የአቋም አንድነት ነበራቸው ብለዋል። ሁለቱ መሪዎች ዛሬ በሰጡት የጋራ ጋዜጣዊ ጉባኤ ላይ ፕሬዝደንት ትራምፕ ከፍተኛ አንድነት የታየበት ጉባኤ ነበር ሲሉ፣ ኢማኑዌል ማክሮን ሁሉም ወገኖች የሚያስማማቸውን ተጨባጭ ነጥብ መፈለግ የቻሉበት ጉባኤ ሲሉ ገልጸውታል። ኢራንን በሚመለከት የፈረንሳዩ ፕሬዝደንት በቅርብ ጊዜ ውስጥ ሚስተር ትራምፕ እና የኢራኑ ፕሬዝደንት ሀሳን ሩሃኒ እንደሚገናኙ ተስፋ አለኝ ብለዋል። ትራምፕ በበኩላቸው ሁኔታው ትክክለኛ ከሆነ በዚህ እምስማማ ነኝ ብለዋል። ኢራን ኒውክሌር ጦር መሳሪያም ሆነ ተወንጫፊ ሚሳኤል ባለቤት ልትሆን ግን አትችልም ሲሉ ፕሬዚደንት ትረምፕ አስምረውበታል። ማክሮን እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት የተፈረመውን የኢራንን ኒውክሌር መርሃ ግብር የሚመለከተውን ስምምነት እንደሚያከብሩ በድጋሚ ሲያረጋግጡ ትረምፕ በበኩላቸው እንደገና መጥፎ ስምምነት ብለውታል። የጂ ሰባት መሪዎች በጉባኤው ወቅት እየተቀጣጠለ ያለው የዩናይትድ ስቴትስ እና የቻይና የንግድ ጦርነት እንዳሳሰባቸው ገልጸዋል። ፕሬዚዳንት ትራምፕ በጋዜጣዊ ጉባኤው ላይ ሲናገሩ በጉዳዩ ላይ ከቻይና አዎንታዊ የሆነ ድምጽ ደርሶናል፣ አንድ መላ እንዲፈጠር ፍላጎት እንዳላቸው ነው የተረዳ ነው ብለዋል። ሩሲያን በተመለከተ ሚስተር ትራምፕ ጂ ሰባት እንደገና በአባልነት እንዲቀበላት ፍላጎት ያላቸው ሲሆን ከአብዛኞቹ መሪዎች ድጋፍ ሳያገኙ እንደቆዩ የሚታወስ ነው። ሩሲያ የዩክሬን ግዛት የሆነችውን ክራይሚያን ወራ በያዘችበት እንደ ኤሮፓውያን በ2014 ዓ ም ከማህበሩ እንደታገደች ይታወሳል። ተመልሳ ብትቀላቀል ማህበሩን ትጠቅማለች ያሉት ትራምፕ ክሪሚያን ስለመውረሯ ግን ከሳቸው የቀደሙት ፕሬዝዳንት ባራክ ኦባማ ጥፋት ነው ሲሉ እንደገና ተናግረዋል። የኢራኑ የውጭ ጉዳይ ሚኒስትር ዣቫድ ዛሪፍ የዓለም መሪዎችን ያሰባሰበው የጂ ሰባት ጉባኤ አስተናጋጇን የፈረንሳይ ከተማ መጎብኘታቸው አላስገረመኝም ሲሉ ነው የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ የተናገሩት። ሚስተር ትራምፕ ፈረንሳዊዋ ቢያትሪዝ ከተማ ከግብፁ ፕሬዚደንት አብደልፋታህ ኤልሲሲ ጋር ስብሰባ ከመቀመጣቸው አስቀድመው ለጋዜጠኞች በሰጡት ቃል ዛሪፍ ከፈረንሳይ ፕሬዚደንት ኢማኑዌል ማክሮን እና ከሌሎችም ጋር ለመነጋገር መምጣታቸውን አከብራለሁ ማለታቸው ተጠቅሷል። ከፕሬዚዳንት ማክሮን ጋር በመገናኘት የሚያደርጉትን ሁሉ አውቅ ያለው ይሁንታም የሰጠሁበት ጉዳይ ነው ነው ያሉት ፕሬዚዳንት ትራምፕ ኢራን የኒውክሌር መርሃ ግብሮቿን ልትሰርዝ ልትሰርዝ በለውጡ ማዕቀብ ሊነሳላት ከተፈረመው ዓለም አቀፍ ስምምነት ባለፈው አመት ዩናይትድ ስቴትስን ማስወጣታቸው ይታወሳል። ከዚያ ጊዜ አንስቶ የሁለቱ ሀገሮች ውጥረት ይበልጡን እየተጋጋለ ሄዷል። ፕሬዚደንቱ በዚያ ላይ በተለይ ቁልፍ በሆነው የኢራን የነዳጅ ዘይት ዘርፍ ላይ ያነጣጠረ ማዕቀብ በመጣላቸው ምጣኔ ሀብቷ ክፉኛ ተጎድቷል። ዛሬ ፕሬዚደንቱ በሰጡት ቃል ኢራን ውስጥ የአገዛዝ ወይም የመንግስት ለውጥ እንዲካሄድ ፍላጎት የለንም፣ የምንፈልገው ሽብርተኝነትን እንዳ እንድታቆም ነው ብለዋል። የዓለም መሪዎች ፈረንሳይ ውስጥ በተካሄደው የሰባቱ ባለጠጋ ዲሞክራሲዎች ጉባኤ ላይ የተገኙት በደቡብ አሜሪካ አማዞን ደን የተነሳውን ከባድ ሰደድ ለማቆም የሚውል 22 ሚሊዮን ዶላር እንደሚመድቡ አስታውቀዋል። ቀጠሎ በዓለም አቀፉ ግዙፉ በዓለም ደረጃ ግዙፉ በሆነው የአማዞን ድቅድቅ ደን ላይ አደጋ ደቅኗል። የጉባኤው አስተናጋጅ የፈረንሳዩ ፕሬዚደንት ኢማኑዌል ማክሮን እና በጉባኤው ላይ በእንግድነት የተገኙት የቺሊ ፕሬዚደንት ሴባስቲያን ፒኔራ በሰጡት ማሳሰቢያ በቃጠሎ እየጋየ ያለው የአማዞን ደን ጫካ በዓለም ዙሪያ ያለውን የተቃጠለ ጋዝ ወይም ካርቦን ዳይኦክሳይድ በመሳብና ኦክሲጂን ወደ አየር በመልቀቅ ያለው ቦታ የዓለማችን ሳምባ ሊባል የሚችል መሆኑን አስገንዝበዋል። ሰደዱን የሚጋፈጥ ወታደራዊ ኃይል በሰዓታት ውስጥ ወደዚያው እንደሚልኩ ማክሮን አስታውቀዋል። ለዜናው የተያዘው ጊዜ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ፕሮግራም ነው። በናይል ሳትም ቪኦኤ 24 ላይ አለን። እንዲሁም በአሃዱ ራዲዮ 94.3 ላይም በቀጥታ ልታዳምጡን ትችላላችሁ። ሰኞ ነሐሴ 20 2011 ዓ ምት ሁልጊዜ መስራች አባላችን ዶክተር ደረጀ የሚለው ነገር አለ በገበሬው ታክስ ተምረን እኛ ይችን ትንሽ ነገር መልሰን ለሀገራችን የመስጠት ኃላፊነት አለብን የሚለው አላማ ትልቁ ሆኖ ስላየ ነው ትንንሿን ችግሮች እያለፉን ሂደን እዚህ ደርሰናል። በሁለተኛው አጋማሽ ከምናቀርብላችሁ ዘገባዎች ከአንዱ የተቀነጨበ ድምፅ ነው የሰማችሁት። አቶ ሳምሶን ተፈራ ይባላሉ ተናጋሪው። በቅርቡ ወደ አዲስ አበባ ተጉዞ የነበረ የዳያስፖራ አባላት ቡድን የሰጣቸውን አገልግሎቶች የሚመለከት ቅንብራ አለን። አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በመቀሌ ከተማ ሀገር አቀፍ መድረክ ህገ መንግሥትና ብሔራዊ ፌዴራላዊ ስርዓትን ማዳን በሚል የተሰየመ ጉባኤ እየተካሄደ ነው። ሙሉጌታ ጽባሃ ዝርዝር ይዟል። ከሁሉም የሀገሪቱ አካባቢዎች የመጡ የሀገር ሽማግሌዎች፣ የፖለቲካ ፓርቲ መሪዎች፣ ምሁራንና የሃይማኖት መሪዎች በመቀለ ከተማ ሀገራዊ ውይይት ጀምረዋል። በውይይቱ መድረኩ ላይ የኢትዮጵያ ህገ መንግስትና ፌዴራላዊ ስርዓቷን የሚመለከቱ ጽሁፎች ቀርበው ውይይት እየተካሄደባቸው ይገኛል። ህገ መንግስትና ህብረ ብሔራዊ ፌዴራላዊ ስርዓት ማዳን በሚል ርዕስ እየተካሄደ ያለውን መድረክ የከፈቱ የትግራይ ክልል ምክትል ርዕስ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የኢትዮጵያ ብሔር ብሔረሰቦችና ህዝብ ህዝቦች ባደረጉት ትግል ፌዴራላዊ ዴሞክራሲያዊ መንግስት ተዋቅሮ ሁሉም ብሔር ብሔረሰቦችና ህዝቦች በእኩልነትና በአንድነት የሚኖሩባት ሀገር መስርተናል ብለዋል። ህገ መንግስቱን ራስን በራስ የማስተዳደር መብት ሰጥቷል፣ ሀገርም ደግሞ በጋራ የምናስተዳድርበት ስርዓት ያቀዳጀ ነው በማለት ተናግሯል። ማንኛውም የኢትዮጵያ ብሔር ብሔረሰብና ህዝብ በቋንቋ የመናገር የመጻፍ፣ ቋንቋውን የማሳደግና ባህሉን የመግለጽ የማዳበር እና የማስፋፋት እንዲሁም ታሪኩን የመንከባከብ መብት እንዲኖረው እድል የሰጠ ነው። ይህን በመሆኑ ህገ መንግስታችን ኢትዮጵያውያን ፊታቸውን ወደ ድህነትና ኋላ ቅርነት ትግል እንዲያዞሩ ምቹ ሁኔታዎችን ፈጥሯል። ከዛም አልፎ ድህነትና ኋላ ቅርነትን ለማስወገድ መላ ህዝባችን በማንቀሳቀስ በተደረገው ርብርብ በልማትና በዴሞክራሲ መስክ አገራችን ከፍተኛ ለውጥና እድገት በማስመዝገቧ ሀገራችን በዓለም ፈጣን እድገቷ የሚጠቀስ ብዙ የሚመኛትና የሚጓጓት አገር እስከመሆን ደርሳ ነበረ። በቅርብ ዓመታት በኢትዮጵያ በተፈጠረው ፖለቲካዊ አለመረጋጋት በህገ መንግስቱ የተረጋገጡ መብቶች በአደባባይ በስፋት እየተጣሱና ከቦታ ቦታ ተንቀሳቅሶ ለመስራትና ሀብት ለማፍራት የማይቻልበት ሁኔታ ተፈጥሯል ብለዋል። በሀገሪቱ የተፈጠሩት እነዚህ ችግሮች በዚህ ከቀጠሉ የከፋ እልቂት እንዳይፈጠር ስጋት እያየለ መጥቷል በማለት ዶክተር ደብረ ጽዮን ተናግሯል። እየታየ ያለው ከፍተኛ ስጋት ሁላችን ተባብረን በመታገል ህዝቦቻችን የሚፈልጉት ሰላም ልማትና ዴሞክራሲን ለማስፈን ሰላማችን እያወቁ የሚገኙ ወገኖችን በብቃት መታገል አለብን። አሁን በሀገሪቱ በስፋት እየተከሰቱ ያሉ ችግሮች ህገ መንግስትን ካለማክበርና የህግ የበላይነትን ካለማረጋገጥ መሆኑ በውል መረዳት ይገባል። አገሪቱ ስርዓት አልበኝነት ነቅሶም መንግስት የሌላት አገር እስክትመስል ድረስ ዜጎች በማንነታቸው ምክንያት መፈናፈኛ አጥተው በውጥንቅጥ ሁኔታ ውስጥ በተዘፈቅንበት በአሁኑ ወቅት ጣታቸውን ወደ ፌዴራሊዝም ስርዓቱ የሚቀስሩ አልጠፉም። የብሔር ግጭቶች መከሰታቸውና ማንነት ላይ ያነጣጥሩ ጥቃቶች መበራከታቸው እንደዚሁም በዜጎች ህይወት ላይ ስጋት እየጨመረ የመጣው በፌዴራል ስርዓት በመመራታችን ሳይሆን ህግን ማስከበር ባለመቻላችን፣ ህገ መንግስቱ በግላጭ እየተጣሰ የሚያስተካክል አቅም መጥፋቱ እንደሆነ መገንዘብ ይገባል። የፌዴራል ስርዓት አሉታዊና አዎንታዊ ገጽታዎች እንዳሉት የማይካድ ሀቅ ነው ያሉት ዶክተር ደብረ ጽዮን ሆኖም ግን አዎንታዊ ገጽታውን በማጠናከር አሉታዊ ገጽታውን ደግሞ የማስተካከያ እርምጃዎች በመውሰድ ህብረ ብሔራዊ ፌዴራሊዝም ማስቀጠል አማራጭ አይኖረውም ብለዋል። ህገ መንግስቱም ቢሆን ህገ መንግስታዊ መንገድ ተከትሎ ማሻሻል ይቻላል ይገባልም ሲሉ ተናግሯል። የትኛውንም መንገድ ብንከተል ይሻላል? ምን ብናደርግ ሀገራችን ከዚህ አጣብቅኝ ውስጥ ማላቀቅ እንችላለን? የሚሉ ጥያቄዎች በመመለስ ሀገራችን ከተጨማሪ ጉዳትና ጥፋት ማዳን እንደሚገባን መገንዘብ አለብን ብለዋል ዶክተር ደብረጽዮን። በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ ዶክተር መንበረ ፀሐይ ታደሰ ህገ መንግስትና ህገ መንግስታዊ ስርዓት በኢትዮጵያ በሚል አርዕስት ጽሁፍ አቅርበዋል። ህገ መንግስት ለማዳን የህገ መንግስቱ ዓላማዎች መረዳት ያስፈልጋል ብለዋል። የኢትዮጵያ ህገ መንግስት የሰላም ሰነድ፣ ብሔር ብሔረሰቦች እኩል መብት እንዲኖራቸው በማድረግ ከአሁን በፊት የነበሩ የግጭት መንስኤዎች የፈታ ነው በማለት ተናግሯል። ብሔር ብሔረሰቦች በፍቃድና በመከባበር ራስን የማስተዳደር ሙሉ መብት የሰጠ ህገ መንግስት ነው ብለዋል። ህገ መንግስቱ ምላሽ ሊሰጣቸው የሚገቡ ችግሮች ምንድን ናቸው በሚለው ላይ መግባባት እንዲደረስ ምክንያት ሆኗል። ህገ መንግስት ችግር ፈች ሰነድ ነው። በየትኛውም አገር እንደምናውቀው ህገ መንግስት በህብረተሰቡ ውስጥ ያሉ መሰረታዊ ችግሮችን ለይቶ መፍትሄ ለመስጠት ጥረት የሚያደርግ ሰነድ ነው። ስለዚህ ከሁሉም በፊት በችግሮች ላይ መግባባትና ችግሮችን ለይቶ ማስቀመጥ አስፈላጊ ነው። ይህ የማርቀቅ ሂደት የገለጽኩት የማርቀቅ ሂደት ኢትዮጵያ ውስጥ ህገ መንግስታዊ ምላሽ የሚፈልጉ መሰረታዊ ችግሮች ችግሮቻችን ምንድን ናቸው በሚለው ጥያቄ ላይ መግባባት እንዲደረስ እድል ሰጥቷል። በመድረኩ የቀረቡ ጽሁፎች ውይይት እየተካሄደባቸው ያለ ሲሆን በነገ ውለትም ስለ ህግ ልዕልናና ብሔራዊ ምርጫ 2012 ጽሁፎች ይቀርባሉ ተብሏል። በሀገራዊ መድረኩ የአረና ትግራይና ሳልሳይ ወያነ ትግራይ ፓርቲዎች እንደ ፓርቲ እንዳልተጋበዙ ገልጸው ትክክል አይደለም በማለት ተናግሯል። አንዳንድ የሳልሳይ ወያነ አባላት ግን በግል እንደተጋበዙ ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለም። አመሰግናለሁም። ሙሉጌታ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበርም። ህጋዊው የሲዳማ አርነት ንቅናቄ ሲአን በእኛ የሚመራው ነው የሚለው የነ ዶክተር ሚሊዮን ቱማቶ ቡድን ዛሬ በጠራው የማዕከላዊ ኮሚቴ አስቸኳይ ስብሰባ ለመጪው ብሔራዊ ምርጫ ዝግጅት እያደረገ መሆኑን ገልጿል። በነ አቶ ዱካለ ላሚሶ የሚመራው ሲያን ደግሞ ሰሞኑን ባሰራጨው ደብዳቤ ዶክተር ሚሊዮን ቱማቱ በከባድ የስነ ምግባር ግድፈት ከድርጅት አባልነት ከተሰናበቱ አባላት አንዱ ናቸው ሲያን እኛ ነን ብሏል። በሌላ በኩል ደግሞ በእነ አቶ ዱካ ለላሚሶ ምርጫ ላይ ቅሬታ እንዳላቸው እነ ዶክተር ሚሊዮን ቱማቶ ያስገቡትን አቤቱታ እያየ መሆኑን ብሔራዊ ምርጫ ቦርድ አስታውቋል። ዮናታን ዘብዲዎስ ከሐዋሳ ዝርዝሩ ልኳል። የሲዳሙ አርነት ንቅናቄ ሲያን ሊቀመንበር መሆናቸውን የሚናገሩት ዶክተር ሚሊዮን ቱማቶ ንቅናቄው አስቸኳይ ጉባኤ የጠራበትን ምክንያት ሲገልጹ በወቅታዊ ጉዳይና በ2012 ብሔራዊ ምርጫ ዝግጅት ዙሪያ መምከር መሆኑን ተናግሯል። በ2012 ብሔራዊ ምርጫ ይካሄዳል ለዛ የሚያስፈልጉንን የተለያዩ ሁኔታዎችን የአደረጃጀት ሀሳብ የመቀበል አቅጣጫም ካለ አዋይቶ በኢትዮጵያ ውስጥ ተከስቶ ያለውን ሰላማዊ ድባብ መሰረት ባረገ አግባብ እንቅስቃሴ አድርገን ነጻ፣ ፍትሃዊ፣ ህገ መንግስታዊ፣ ዲሞክራሲያዊ ብሎም ህዝባዊ ምርጫ ጠቃላይ ምርጫ ለማድረግ በሚደረገው ጥረት መሰናዶ ሊሆን የሚችል መስመር አቅጣጫ ለማስቀመጥ ዶክተር ሚሎን ንቅናቄውን ለማዳከም ሴራ እየተሸረበበት ነው ብሏል። ነሐሴ 19 2010 ዓ.ም የተደረገው የንቅናቄው አመራሮች ምርጫ ተጭበርብሯ ለሚሉት ዶክተር ሚሎን እንዲያም ሆኖ ህዝቡ የመረጠን እኛ ነው እንጂ ሌላ ንቅናቄውን የሚመራ ቡድን አናውቅም፣ የምርጫ ቦርድ ሰርቲፊኬትም ያለን እኛው ነን ብሏል። ሀሰተኛ በተባለው ተመርጫለሁ። እኔ ግን በዛም በዛም ቢሆን እኔ ቦታ የሚነካ የለም እኛ አሁን ምርጫ ተጭበርብሯ በሚል ነው እንጂ እኔም ሆነ ዶክተር አየለ በዛም ተጭበርበረ፣ በተረፈ ተመርጠናል። እስከተመረጠ መቀጠል ነው አለበት እና ይሄ ሁሉ ጥረት ምንድን ነው? ፍትሀዊ መሆን አለበት። ሊያጣለን የምችል አንዳችም የለም። የምርጫ ቦርድ የሚሰጠው ሰርቲፊኬት አለ፣ እኛ ጋር ነው ያለው። እጃችሁ ላይ እናገኛለን። መጀመሪያውም ይሄ ግሩፕ እኮ ዳይሬክት መጀመሪያውም ጌታ ገደና አብሮ ያለ ግሩፕ ነው። ባይገርም እዛ ከነበሩ ስራስፈጻሚዎች 81 በመቶዎቹ አልነበሩ ናቸው ማለት ሶስት ወር እኔን ጨምሮ ካልተገኘው የለውም ነው። ግን በግሩፕ እንትን ብሎ ነው ልክ እንደ የመንጋት ስራ ነው የተመጣበት ሁኔታ ነው ያለው። ይሄ ሄፍታይም ባለመሆኑ ስርዓት ባለ ሁኔታ ህግና ህገ መንግስት የሚያዘው መሰረት ነው እኛ እየተሟጋትን ያለው። በተደረገው ምርጫም እኛ ማናውቃቸው መጀመሪያ ያልነበሩ አዲስ ማዕከላዊ ኮሚቴ አባላት በመሰግሰግ የተደረገ ምርጫ ነው ሲሉ ከሰዋል። ይልቁንስ የነ ዱካ ሌላ የሚሶ ቡድን ስማችንን የማጉደፍና የማጥፋት ስራ እየሰሩ ናቸው ይላሉ። ሁኔታውን በተመለከተም በነ ዱካ ሌላ ሚሶ የሚመራው ሲያን ህዝብ ግንኙነት ኃላፊ ጋር ስልክ ደውንላቸው ይህንን በተመለከተም የያዙት የጋራ አቋም አለመኖሩን ነገር ግን ሰሞኑን መግለጫ እንደሚያወጡ ገልጿል። ሰሞኑን ለተለያዩ መገናኛ ብዙሀን ባሰራጨው የእወቁ ልኝ ደብዳቤ በእኛ እንጂ በእነ ዶክተር ሚሎን የሚመራ ሲያን የሚባል ፓርቲ የለም ብሏል። በምርጫ ቦርድ እውቅናና በመተዳደሪያ ደንብ መሰረት ነሐሴ 19 2010 ዓ ም በአካሄደው ጠቅላላ ጉባኤ በየደረጃው የሚያስፈልጉ ኮሚቴዎችንና አመራሮችን ዲሞክራሲያዊና ተአማኒ በሆነ መንገድ መርጦ ሰይሟልም ብሏል። ይሁን እንጂ በዚህ ምርጫ ከኃላፊነት የተነሱ የንቅናቄው መሪዎች እነ ዶክተር ሚሊዮን ማለቱን ነው። የጠቅላላ ጉባኤን ውሳኔ ወደ ጎን በመቶም አኩርፈው በድርጅቱ ስም ማህተም አስቀርጸው ህገወጥ ድርጊት እየፈጸሙ ነው ብሏል። እነ ዶክተር ሚሎን በከባድ ዲስፕሊን ግድፈት ከድርጅቱ አባልነት የተሰናበቱ አባላት መሆናቸውን ገልጿል። ደብዳቤው የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ የሲአን አመራሮችን በተመለከተም አቤቱታ ለቦርዱን መግባቱንና እየታየ መሆኑን፣ ነገር ግን የተላለፈ ውሳኔ አለመኖሩን ተናግሯል። ለነገሩ ነገሩ የሁለቱ አቤቱታ ሰምቶ ይሄ ነው የሚባለው የፓርቲው አመራር ትክክለኛ ሎጅ ትምህርት ቅቡልነት ያለው አመራር ይሄ ነው የሚል ውሳኔ አላሳለፈም። ግን በሁለቱም በኩል ያለውን አቤቱታ ያውቃል። የሚ ዶክተር ሚሊዮን ወይም የሚያቀርቡትን አቤቱታ ያውቃል። ግን አቤቱታው ታይቶ ተወስኖ ያው እንግዲህ ሲታይ የምርጫ ሕጉን ብቻ ሳይሆን ማለት የፖለቲካ ፓርቲዎች አዋጁን ብቻ ሳይሆን የራሳቸው የፓርቲውም ውስጥ ፓርቲው መተዳደሪያ ደንብ አብሮ ታይቶ ከሁለቱ አንድ ላይ በመሆን ነው የሚወሰነው አቤቱታው የሚታየውና እንደሚታወቀው ያው ቦርዱ መሆን ገና ስለሆነ የተሟላው የፓርቲ ጉዳዮች በተለይ አልታየምና ግን እንደምናየው ነው እንጂ ይሄ ነው የሚል ውሳኔ አልደረሰም። ግን አቤቱታው እንዳለ እናውቃለን። ስለዚህ ምርጫ ቦርድ የሚያውቀው ፓርቲ የተኛው ነው በነ ዱካ የሚመራው ነው በነ ዶክተር ሚሊዮን የሚመራው ነው የመጨረሻ ምርጫቸው እንግዲህ የነ ዶክተር ሚሊዮን አመራር አይደለም ያለው እሱ አይደለም ያለው። እነሱ ግን አቤቱታ አቅርበዋል። ለመጨረሻ ጊዜ ያለው አመራር ምርጫ አግባብ አይደለም ብለው ማለት ነው። ስለዚህ እሱ አግባብ ነው ወይ አይደለም የሚለው የተመረመረ ነው። ጋቤቱታ የቀረበበት አመራር ስላለ ማለት ነው። ስለዚህ ያው እኛ ጋር ያለው አመራሩ ጋቤቱታ በአቀርቡ ኖረው የተመረጡትን አመራሮች ተቀብለን ነበረ ማለት ነው የምንጓዘው፣ እንደ ማንኛውም አመራር ለውጥ። አሁን ግን የተመረጠው አመራር አቤቱታ ሲቀረበበት አቤቱታው ታይቶ ውሳኔ እስኪሰጠው ድረስ ውሳኔ እስኪሰጠው ድረስ ይሄኛውን ትክክለኛው አመራር ይሄኛውን ትክክለኛ አደለም የሚለው ላይ አልደረስንም፣ እና እነዚ አይነት አንደርስታንዲንግ እንዳይኖር ያው ለመጠንቀቂያ ያህል ነው እንጂ የለ። ዶክተር ሚሊዮን አቤቱታ ግን ገብቷል። እና አቤቱታ እያቀረቡ በጎን ደግሞ ማዕከላዊ ኮሚቴ ጉባኤ መጥራት ይቻላል ወይ? የትኛውን ነው ማመን የምችለው? እንደምገምተው ከሆነ እንግዲህ የፓርቲውን የውስጥ መመሪያና ደንብ ማየት ይጠይቃል። ብዙ ጊዜ የፓርቲዎች በተለየ ጠቅላላ ጉባኤ ስራ ተሉት ጉዳዮችን የሚወስኑት የፓርቲ ውስጥ ደንባቸው ምን ይላል፣ መጥራት ኃላፊነት ያለበት ማን ነው፣ የኃላፊነት የሚገባው ቡድን ደግሞ ምን ያህሉ ተሟልቷል አልተሟላም የሚለው ዝርዝሩ በፓርቲው ደንብ መሰረት ነው የሚወሰነው። ስለዚህ የእነሱ መተዳደሪያ ደንባቸው መሰረት አድርገው ከሆነ የሚያደርጉት ችግር ላይ ሊፈጥር ይችላል። መተዳደሪያ ደንባቸውን እዛ ላይ መሰረት አድርገው ካልሆነ ግን እነዚ ስብሰባዎች የሚያደርጉት በደረጉ ሳይሆን ችግሩ መልሶ ሲመጣ እዚህ መመላለስ ይኖረዋል። ስለዚህ ለፓርቲዎች ብዙ ጊዜ የሚጠቅመው ኢንጀነራልኛ ብለን የምናስበው አንደኛው መተዳደሪያ ደንባቸው መሰረት መሆኑን ማረጋገጥ ነው። ሁለተኛ ደረጃ ደግሞ ቅሪታ አሁን ብዙ ጊዜ ጠቅላላ ጉባኤዎችን ተካሄደው አቤቱታዎች ይቀርብባቸዋል። ጠቅላላ ጉባኤዎችም ላይ ያልተሟላ እንዲያለ እንዲያለ እንዲል እንደዛ ሲሆን ቦርዱ የሚያደርገው ብዙ ጊዜ ምንድን ነው? ሌሎችን ማቤታዎቻ ጠቅላላ ጉባኤ ላይም ደግሞ ያሉ ክፍተቶችን አይዞ ይሰጣል። ስለዚህ ወደዛ ነገሮች ላለመግባት የሚጠቅመው አንደኛው በደንቡ መሰረት በመመሪያው መሰረት ደንባቸው መሰረት ማድረግ ነው። ሁለተኛ ደግሞ በተቻለ መጠን እንዲህ አይነት ኮንትሮቨርሲ ውስጥ ያሉ ፓርቲዎች ከሆኑ ደግሞ በተለይ በስምምነት ማድረጉ ነው። እኛ እንዲሁ የምናበርታተው መልካም። ስለዚህ ሲአንን ጨምሮ የሌሎችም ፓርቲዎች ጉዳያቸው በንዛ መልክት እየታዩ ነው ማለት ናቸው። በምርጫ ቦርድ እየታየ ነው። አሁን አሁን ሲአንን አንተስ በጠየከኝ ነው እንጂ የተለያዩ የፖለቲካ ፓርቲዎች ጉዳይ አለ አሁን እውነቱን ለመናገር ቆጥረን የማንጨርሳቸውም አሉ። በተለያየ ጊዜ የተለያየ ቤት ከሚያቀርቡ ማለት ነው። ለአሜሪካን ድምፅ ራዲዮ ዮናታን ዘብድዮስ አዋሳሙ። አመሰግናለሁ ዮናታን። ወደ ተከታዩ የመጽሔት ርዕስ እንሸጋገር። ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኞ ነሐሴ 2 2011 ዓ ም ስርጭት ነው እየተከታተላችሁ ያላችሁት። ቻይና የንግድ ድርድር እንዲቀጥል መጠየቋን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ተናግረዋል። ይሁንና የቻይና የውጭ ጉዳይ ሚኒስት ሚኒስቴር ቃል አቀባይ ስለተባለው የድርድር ጥያቄ ማረጋገጫ ለመስጠታቸውን ሪፖርተራችን ጄፍ ካስተር ዘግቧል። አዳነች ፍሳሐ ይህ ዝርዝሩን ይዛለች። ቻይና ለከፍተኛው የዩናይትድ ስቴትስ የንግድ ተወካይ ስልክ ደውላ ወደ ውይይት ጠረጴዛ እንመለስ ብላለች ሲሉ ፕሬዚደንት ትራምፕ ለጋዜጠኞች ተናግረዋል። ፕሬዚዳንቱ ፈረንሳይ በተካሄደው ቡድን ሰባት በመባል የሚታወቁት በኢንዱስትሪ የበለጸጉ ሀገሮች መሪዎች ጉባኤ ጎን ከግብፁ ፕሬዚደንት አብደልፋታህ አልሲሲ ጋር ተገናኝተው በተነጋገሩበት ወቅት ነው ይህን ያሉት። ሁለት የስልክ ጥሪዎች ደርሰውናል። በጣም በጣም ጥሩ የስልክ ጥሪዎች ናቸው። ውጤታማ ጥሪዎች ናቸው። ተጨባጭ ሥራ እንዲሠራ ይፈልጋሉ። ስምምነት የማድረግ ፍላጎት አላቸው። ይህ ለእነሱ በጣም ጠቃሚ ይመስለኛል። ዘጋቢዎች በገለጹት መሰረት የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ዥዋንግ ትራምፕ ስላሉት የስልክ ጥሪ የማውቀው ነገር የለም ነገር ግን ጭቅጭቁን ለመፍታት ተገቢ የሚሆነው በድርድር ነው ብለዋል። እኔ ልላችሁ የምችለው በቻይናና በዩናይትድ ስቴትስ መካከል ያሉት የኢኮኖሚና የንግድ ሰዎች መፈታት ያለባቸው በመነጋገርና በመመካከር ነው። ይሁንና ዩናይትድ ስቴትስ ቻይና ላይ ተጨማሪ ቀረጥ መጣሏ የሁለቱ አገሮች መሪዎች ኦሳካ በተካሄደው የቡድን ሀያ ጉባኤ ላይ የደረሱበትን መግባባት በከባድ የሚጻረር ነው፣ የሁለቱን አገሮች ጥቅምን ይጎዳል፣ የተለያዩ ወገኖች የንግድ ደንብን ይጥሳል፣ የዓለም የአቅርቦት ሰንሰለቶች ደህንነትን አደጋ ላይ ይጥላል። ትራምፕ በቡድን ሰባት ጉባኤ ላይ ከህንድ ጠቅላይ ሚኒስትር ነረንዴራ ሞዲ ጋር ሆነው ጋዜጠኞች ፊት ቀርበዋል። ቻይና ለመነጋገር ስለጠየቀችው ጉዳይ በበለጠ እንዲያብራሩ በተጠየቁበት ወቅት የስልክ ጥሪው ከከፍተኛው ደረጃ ነው የተደረገው። ከቻይና ጋር ያለው የንግድ ጠብና ቀረጥ የመጨመሩ ተግባር ጠቅሟል ብለዋል። በዚህ በሻከረ መንገድ መሄዳችን አስፈላጊ የነበረ ይመስለኛል። ከሸካራ ጥገና የባሰ ነው እላለሁ። ነገር ግን ይሁን ምንም አይደለም እላለሁ፣ ምክንያቱም በቢሊዮኖች የሚቆጠሩ ዶላሮች ተከፍሎናልና ዋጋ እንዳልጨመረም ታውቃላችሁ። የገንዘብ ግሽበት የለም። በአስር ቢሊዮኖች የሚቆጠሩ ዶላሮች በግንጃ ቤታችን አስቀምጠናል። ትራምፕ ቀረጥ መጣል በቢሊዮኖች የሚቆጠሩ ዶላሮች ለግምጃ ቤታችን ያስገኛል የሚሉትን የኢኮኖሚ ጠበብት አይስማሙም። ኩባንያዎች የሸማቾችን ዋጋ ከፍ በማድረግና ሌሎች የንግድ አጋሮችን በመፈለግ የቀረጥ ዋጋን ሊወጡ ይችላሉ ይላሉ የኢኮኖሚ አዋቂዎቹ። የዩናይትድ ስቴትስና የቻይና የቀረጥ መጣል ጦርነት የዓለም የአክሲዮን ገበያን ለሳምንታት ያህል ሲያምስ ቆይቷል። ሁለቱ ሀገሮች በሚጥሏቸው ቀረጦች ላይ ተመስርቶ ላይና ታች ሲዋዥቅ ታይቷል። ከዓለም የግዙፍ ኢኮኖሚዎች ባለቤት የሆኑት አሜሪካና ቻይና የንግድ ስምነት ላይ ሊደርሱ ይችላሉ የሚል ፍንጭ ሲሰማ ደግሞ የአክሲዮኑ ገበያ ነፍስ ይዘራል። እስራኤል ድሮኖች ሊያደርሱብኝ የነበረውን ጥቃት ለማስቆም እርምጃ ወስጃለሁ ባለችው እርምጃ ሶሪያ ውስጥ ያሉ የኢራን ወታደራዊ ይዞታዎችን መደብደቧን አስታውቃለች። በሌላ በኩል ደግሞ ሁለት የእስራኤል ድሮኖች ሊባኖስ ውስጥ ተመትተው መውደቃቸው ተነግሯል። ባለፈው ወርም ኢራቅ ውስጥ በአንድ ወታደራዊ የስንቅና ትጥቅ ማከማቻ ላይ ተፈጽሟል የተባለን ጥቃት ያደረሰችው እስራኤል መሆኗን የሚናገሩ ሪፖርቶች ወጥተዋል። ስላቲሳ ሆክ ያጠናቀረችው ዘገባ አለ፣ ትዝታ በላቸው ታቀርባለች። በሀገራቸው ላይ ጥቃት እንዲፈጸም መንደርደሪያ ለማድረግ ግዛቱን የሚከፍት ሀገር የበረታ መዘዝ ይደርስበታል ሲሉ የእስራኤል ጠቅላይ ሚኒስትር ቤንጃምን ነተኛሁ ትላንት ፉከራ አዘልዛቻ ሰምተዋል። ኔታንያሁ ይህንን ንግግር ያደረጉት ሶሪያ ዋና ከተማ ደማስቆ አቅራቢያ በሚገኙ የኢራን ወታደራዊ መደቦች ናቸው በተባሉ ይዞታዎች ላይ የእስራኤል ኃይሎች ጥቃት ካደረሱ ጥቂት ሰዓታት በኋላ ጎላን ኮረብቶችን በጎበኙበት ወቅት ነው። ሊገድልህ የሚነሳ ቢኖር ቀድመህ ግደለው። በደኅንነት ተቋማችን ባካሄድነው የተወሳሰበ ክትትልና ዘመቻ የኢራን ቁድስ ኃይል ልዩ የሺዓ ታጣቂዎችን ቡድን እስራኤላውያንን በአጥፊ ድሮኖች እንዲገድሉ ማሰማራቱን ደርሰንበታል። ይህ የኢራን ጥንስስ በኢራን ትእዛዝና በኢራን አመራር የተካሄደ መሆኑን በአጽንዖት መናገር እፈልጋለሁ። ኢራን ግን ሶሪያ ውስጥ የተደበደበባት አንድም ኬላ እንደሌለ ትናገራለች። የፈረንሳይ ዜና ወኪል እንደዘገበው ደግሞ ሶሪያ የእስራኤል ሚሳይሎች ኢላማቸውን ከመድረሳቸው በፊት መታ እንደ ጣለቻቸው አስታውቃለች። ተቀማጭነቱ እንግሊዝ ውስጥ የሆነው የሶሪያ የሰብአዊ መብቶች ቃፊር ቡድን ባወጣው መግለጫ ደግሞ አንድ የኢራን ተዋጊና ሽብርተኛ ሲል የጠራው የሊባኖሱ ታጣቂ ቡድን ሂዝቦላ አባላት የሆኑ ሁለት ተዋጊዎች በአየር ድብደባው እንደተገደሉ ተናግሯል። ይህ በእንዲህ እንዳለ ሁለት የእስራኤል ድሮኖች ዋና ከተማዋ ቤይሩት ውስጥ መውደቃቸውን ያሳወቀችው ሊባኖስ ሉዓላዊ ግዛቷን በመድፈር እስራኤልን ከሳለች ያልተለመደ ነው በተባለ የቴሌቪዥን መግለጫ ዛቻ ያሰሙት የሂዝቦላ መሪ ሐሰን ነስረላ ከእስራኤል የሚደረጉ መሰል የግዛት ጥሰትን ቡድኑ ከእንግዲህ በትዕግሥት እንደማያልፍ ተናግረዋል። በሌላ በኩል ደግሞ ባለፈው ወር ከኢራን ጋር ግንኙነት አለው የተባለን አንድ ኢራቅ ውስጥ የነበረ የሺያ ታጣቂዎች ስንቅና ትጥቅ ማከማቻ እስራኤል መደብደቧን አንድ የዩናይትድ ስቴትስ ባለስልጣን ሰሞኑን አረጋግጠዋል። ይሁን እንጂ ከዚህ የኢራቅ የትጥቅ ማከማቻ ጥቃትም ሆነ ቤይሩት ላይ ወድቋል ከተባሉት ድሮኖች ጋር ግንኙነት ይኑራት አይኖራት እስራኤል የሰጠችው ቃል የለም። አመሰግናለሁ ትዝታ። ወደ ተከታዩ የመጽሔት ርዕስ እናልፋለን። በአማራ ክልል በተለያዩ አካባቢዎች ሲከበር የሰነበተው የሻደይ አሸንድዬ፣ ሶለል የልጃገረዶች ጨዋታ በዓል በክልል ደረጃ በባሕር ዳር ከተማ ትናንት ተከብሯል። በሥነ ሥርዓቱ ላይ የባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ተገኝተዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። ገና የነሐሴ ወርግ ምስል በተለይ በዋግምራ፣ ላሊበላ፣ ላስታ፣ ቆቦና በአማራ ክልል አንዳንድ አካባቢዎች ያሉ ልጃገረዶች በሻደይ አሸንድዬ ሶለል የልጃገረዶች ጨዋታ ላይ ደምቆ ለመታየት ደፋ ቀና የሚሉበት ወር ነው። ስለ ጸጉር አሰራራቸው፣ ስለ አጊያጊያጣቸው፣ ስለ አለባበሳቸው ይጨነቃሉ። ምክንያቱም በበዓሉ ልጃገረዶች ነጻነታቸውን የሚያውጁበት፣ እግረ መንገዳቸውንም የውሃ አጣጫቸውን የሚያገኙበት ዕለት በመሆኑ። የቆቦ ተወላጇ ረህዴት ጌታቸው እንደምትናገረው፣ የመጣሁት ከራያ ቆቦ ነው። በእኛ ሀገር ስናከብር ገና በዓሉ ከመጀመሩ በፊት በጣም የተለያዩ ልዩ ዝግጅቶች እናደርጋለን። ከምናደርጋቸው የዝግጅቶች አይነቶች መሀል አንዱ የፀጉር ስሬት መረዳ በሀገራት የተለያዩ የስሬት አይነቶች አሉ። ከነዛም ውስጥ በትንሹ የኔ የተሰራው አይነት አፈሳሶ፣ አንድ ግራ ውስጥ፣ ወይራ ግጫ እና የተለያዩ አሳስ ስሬት የሚባሉ አይነት የስሬት አይቶች አሉ። ለምሳሌ እኔ የተሰራው አፈሳሶ ይባላል። የተሰራው ስሬት አፈሳሶ የተባለው ልደርሽ ያለ ወይም ደግሞ ልታጭ ደርሽ ያለሁ ማለት ነው። ሳልደርስ በፊት መጀመሪያ ላይ ይቺ መሀሏ ልጭ ነበረች። ከዛ የቺ ልጇ ማደጓን ወይም ደግሞ እየደረስኩ እንደሆነ ማሳያ አይነት ስሬት ነው እና እነዚህ ተዳሩ ልጆች አንድ ላይ ይሰራሉ ያንን ስሬት የተሰርተ የታየችለች አግብታለች ወይም ታጭታለች ማለት ነው እንደዚህ አይነት ስሬቶችን እንሰራለን እና የተለያዩ ስራ ልብስ ላይ ያገባ ያገባ አይልም የራያ ቆቦ የባህል ልብሳችን ስለሆነ ያው ይኔ እንደምታየው የኋላ አለ ከዛ ይሄ ደግሞ ፍቅር ቁምጥ ይባላል ጥልፉ ይሄ ከላያስቶ እዚህ ጋር ስንድድ አለው። በራያ ቆቦ ተዘውትሮ የሚለበስ አይነት ከቆዳ የሚሰራ ጫማ ነው ምንም እንኳን በዓሉ የልጃገረዶች ቢሆንም ጎረምሶችም ይታደማሉ። እንደ ሴቶች ሁሉ በባህላዊ አልባሳት ይደምቃሉ። ጅራፍ ያጮኋሉ፣ ችቦ ያበራሉ። የሻደይ ያሸንድዬ ሶለል የልጃገረዶች ጨዋታ በአማራ ክልል በዋግምራ ላሊበላ፣ ላስታ፣ ቆቦ በሰሜንና ደቡብ ጎንደር ዞኖች እንዲሁም በአዊ ዞን ይከበራል። እንዲህ በተለያዩ አካባቢዎች ተበታትነው የሚከበሩ በዓላትን በአንድ ላይ በጋራ ማክበሩ የእርስ በእርስ ግንኙነትን ያጠናክራል፣ ጠንካራ የኢኮኖሚ አቅምም ይሆናል ነው ያሉት የኢፌዴሪ ባህልና ቱሪዝም ሚኒስትር ሚኒስትር ዶክተር ሂሩት ካሳው የሻደይ አሸንድዬ ሶለል የመዝጊያ ስነ ስርዓት በባህርዳር ከተማ ሲከበር በተገኙበት ወቅት አሸንድዬ ሻደይና ሶለል የመሳሰሉ በዓላት በአማራ ክልል ውስጥ እነዚህ ባህላዊ ሴቶቻችን በዚህ መልኩ ወደ አደባባይ ወጥተው ሁሉም እንዲያውቃቸውና እንዲሳተፍባቸው መደረጉ በዚህ መልኩ በይፋ ሕዝብ ያወቃቸውና የጋራ ያደረጋቸው ባህላዊ ሴቶች ያንድ የተወሰነ ማህበረሰብ ብቻ ሆነው ከመቅረት ይልቅ የብዙሃኑ እንዲሆኑና ለቀጣይ ትውልድም ይበልጥ በልጽገው እንዲተላለፉ ምቹ ሁኔታን ስለሚፈጥር ነው። ስለሆነም እነዚህ የተወደዱ ባህላዊ ሴቶቻችን በነበሩበት ሁኔታ ተጠብቀው እንዲቆዩ ሁሉም አካላት የበኩሉን አስተዋጽኦ ማበርከት ይኖርበታል። እነዚህ እሴቶች ማህበራዊ ትስስርን ከመፍጠር በዘለቀ ጥንቃቄ በተሞላበትና በተጠና መልኩ ለህዝባችን ኢኮኖሚያዊ ጠቀሜታ ወደሚያስገኝበት ሁኔታ መሸጋገር ይኖርበታል። ይህንን ማድረግ ከተቻለ የባህሉ ባለቤት የሆነው ህዝብ፣ ክልሉና በአጠቃላይም አገራችን ጎብኚዎች ከሚገኝ ምጣኔ ሀብታዊ ትሩፋት ተጠቃሚ የመሆን እድላችን ከፍ ይላል። የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነ በበኩላቸው በዓሉን ለማድመቅ በአንድነት እንደቆምን ሁሉ ክልሉ አሁን ካለበት ዘርፈ ብዙ ችግር ለማውጣት አንድ ሆነን መቆም ይጠበቅብናል ብለዋል። እንዲህ ዛሬ ከተለያዩ አካባቢዎች የጋራ ታሪካችንን ባህላችንንና ሃይማኖታችንን በአማረና በተዋበ አስደማሚ ስርዓትና የአብሮነት ስሜት እያከበር ለዓለም ሕዝብ ሁሉ ማንነታችንንና ታላቅነታችንን ለማሳየት በዚህ ስታዲየም አንድ ሆነንና ደምቀን እንደታደም ሁሉ ክልላችንን ወደ ከፍታው ማማ ለማሸጋገር ከፊታችን ከተደቀኑ ፈርጀ ብዙ ተግዳሮቶች በድል አድራጊነት ለመወጣት ከመቼውም ጊዜ በላይ እርስ በርሳችን ተደጋግፈን በአክብሮትና በአንድነት ስሜት ለተሰለፍንበት የሙያ ዘርፍ ሁሉ ከልብና በቁጭት በመስራት ያሳለፍነውን የጉዳት ጊዜ ለማካካስ እና እኛም የራሳችንን ትውልድ አሻራ ለማስቀመጥ ስንችል ብቻ ነው። የሻደይ አሸንድዬ ሶለል በዓል በክልል ደረጃ በባህር ዳር ከተማ ትላንት ሲከበር ለሁለተኛ ጊዜ ነው። በተመሳሳይ በአዲስ አበባ ከተማ ምክትል ከንቲባው ኢንጂነር ታከለ ኡማ በተገኙበት በሚሊኒየም አዳራሽ በደማቅ ሁኔታ ተከብሯል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን እናመሰግናለን። በትግራይ ክልል ለሶስት ቀናት ሲከበር የቆየው የአሸንዳ በዓል ትናንት ተጠቃሏል። በዓሉ በሁሉም የትግራይ አካባቢዎች የተከበረ ሲሆን በተለይ በመቀሌና አብይ አዲ ከተሞች በልዩ ድምቀት መከበሩን ሪፖርተራችን ሙልጌታ አጽብሃ ዘግቧል። የአሸንዳ በዓል በትግራይ ክልል ነሐሴ 16 2011 የጀመረ ሲሆን ለሶስት ቀናት በድምቀት ከተከበረ በኋላ ትናንት በመቀለ ባሎኒ ተብሎ በሚጠራ ስታዲየም የመዝጊያ መርሃ ግብር ተካሂዷል። በባህላዊ ጌጣጌጥና ባህላዊ ልብሶች የተዋቡ ሴቶች በአሸንዳ ዜማ ታጅበው በዓሉን አክብረውታል። በትናንትናው የመዝጊያ መርሃ ግብር የተገኙ በምክትል ርዕሰ መስተዳድር ማዕረግ ትግራይ ክልል የከተማ ልማት ንግድና ኢንዱስትሪ ቢሮ ኃላፊ ዶክተር አብርሃም ተከስተ የአሸንዳ በዓል ደምቆ እንዲከበር ደቀ ሸንዳ ወይም የአሸንዳ ልጆች ያ የሚያበረክቱት አስተዋጽኦ ትልቅ ነውና ምስጋና ይገባቸዋል ብለዋል። በዓል አሸንዳ ትግራይ በዓልና እዩ ፍሉይ ባህሊ አሸንዳ ትግራይ ዝበለጸ የተኣሳስረና እምበር ኣየፈላለየናን ኢሎም የትግራይ አሸንዳ በዓል በዓላችን ነው ልዩ ባህል የትግራይ አሸንዳ በበለጠ ያስተሳስረናል እንጂ አይለያየንም ብለው ለትግራይ ሕዝብ አክብረው ከአማራ ክልል፣ በተለይ ከሰቆጣ፣ ከደቡብ ሕዝቦች ክልል፣ ኦሮሚያ፣ ቤንሻንጉል ጉምዝ፣ ከአፋር፣ ከአዲስ አበባና አካባቢያ እንዲሁም ከኢትዮጵያ ሌሎች አካባቢዎች ከኛ ጋር በዓል ያከበሩ ወንድሞቻችን ትልቅ ክብር አሳይተውናልና እናመሰግናለን፣ ክብር ይስጥልንም እንበላቸው። ኢትዮጵያ ሀገራችን አቅፋ የያዘቻቸውን የተለያዩ ባህሎች በእኩልነትና ነጻነት ካስተናገድናቸው የህዝቦች አንድነት በበለጠ የሚያቀራርቡና የሚያስተሳስሩም ለሀገራችን እድገት ልዩ ጸጋ ሆነው የሚያገለግሉ መሆናቸው የዘንድሮ አሸንዳ በዓል አሳይቶናል ነው ያሉት። የዘንድሮ የአሸንዳ በዓል በህዝቦች መካከል የቆየው የአንድነት ሰላምና ልማትን ይበልጥ እንዲጎለብት በሚያንጽ ጸባርቅ መልኩ ተከብረዋል ብለዋል። የአሸንዳ በዓል ባህላዊ ይዘቱን በመጠበቅ በዩኔስኮ ለማስመዝገብ እየተደረገ ያለው ስራ ተጠናክሮ እንደሚቀጥልም ዶክተር አብርሃም ተከስተ ተናግሯል። በዓሉም ለኢኮኖሚ ጥቅም ለመዋል ሊሰራ እንደሚገባን የተናገሩት በዓል ሸንዳ ከምት ተጀሚሩ ዘሎ ባህላዊ ትውስቱ ሒዙ የአሸንዳ በዓል ተጀምሮ እንዳለው ባህላዊ ይዘቱን ጠብቆ ደምቆና ተውቦ እንዲከበር የሁላችን ጥረት ይጠይቃል። በተለይ ደግሞ የዚህ በዓል ባለቤት የሆናችሁ የአሸንዳ ልጆች ይህ ባህላዊ በዓል ተውቦና ባህላዊ ይዞቱን ጠብቆ እንዲሄድ የተለየ ኃላፊነት አላችሁ ነው ያሉት። የክልሉ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ብርክቲ ገብረ መድህን በበኩላቸው በዓሉ በተባበሩት መንግስታት የትምህርት፣ የሳይንስና ባህል ድርጅት ወይም ደግሞ ዩኔስኮ ለማስመዝገብ የተጀመረውን እንቅስቃሴ ለማሳካት ልጃገረዶች ጥቃቅን የሚመስሉ ባህሉን ከሚበርዙ አለባበስና ድርጊቶች ራሳቸውን እንዲጠብቁ ጠይቋል። በዓሉ በድምቀት እንዲከበር በሰላማዊ መንገድ እንዲጠናቀቅ ላደረጉ የመገናኛ ብዙሃን ተቋማት፣ የጸጥታ ኃይሎች፣ የኪነጥበብ ባለሙያዎችና ሌሎች አካላት የምስጋ ጥገና ምስክር ወረቀት ተሰጥቷቸዋል የአሸንዳ በዓል በትግራይ ክልል አሸንዳ ማሪያ አይንዋሪ በመባል ይታወቃል አይንዋሪ ነሐሴ 24 በአክሱም ከተማ የሚከበር በዓል ነው ለአሜሪካ ድምፅ ሙልጌታ ጽበሃ መቀለም አመሰግናለሁ ሙሉ ጌታ ለዘገባው ክቡራትና ክቡራን አድማጮች አሁን ከምሽቱ ሦስት ሰዓት ከአርባ አንድ ደቂቃ ነው። አዲስ አበባ ላይ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞባይ ላይም ታገኛላችሁ። ሆርን ኦፍ አፍሪካ ወይም ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር አፓችንን ብትጠይቁ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በየዕለቱ በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁ ስርጭት አለን። እንድታደምጡን እንጋብዛለን። ፕሮዲውሰሩ ንጉሱ ታምሬ ነው። ቴክኒሽያኗ አሸዋንካሊ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ በላቸው። እያስተናገድናችሁ ያለ ነው ሰሎሞን አባተና ቆንጂት ታየነን። ክቡራትና ክቡራን አድማጮች እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ወደ ተከታዩ ፕሮግራም እናልፋለን። ስፖርት ነው። ግርማቸው ከበደ ከአዲስ አበባ፣ ብርሃነ በረሀ ከአስመራ ዘገባዎቻቸውን ይዘዋል። ለዚህ ምሽት ወደ ግርማቸው ሰላም፣ እንደምናመሻቸው የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ ሴቶች ብሔራዊ ቡድን ውጤት፣ የመላው አፍሪካ ጨዋታዎች፣ የመቀለ ሰባ እንደርታና የፋሲል ከነማ የአፍሪካ አህጉራዊ ውድድሮች እንዲሁም ሌሎች የስፖርት ዘገባዎችን ይዘናል። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። ለ2020 የቶኪዮ ኦሎምፒክ ለማለፍ የማጣሪያ ጨዋታቸውን እያደረጉ የሚገኙት የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ ከካሜሩን ጋር አቻ ተለያይተዋል። ዛሬ በባህር ዳር በተደረገው የሁለተኛ ዙር የቶኪዮ ኦሎምፒክ የአፍሪካ ዞን ማጣሪያ የመጀመሪያ አጋማሽ ጎል አልታየበትም። ሆኖም አባ ሚሼል በሁለተኛው አጋማሽ ካሜሩንን ቀዳሚ ስታደርግ፣ ሰናይት ቦጋለ ሉሲዎቹን አቻ አድርጋለች። የሁለቱ ቡድኖች የመልስ ጨዋታ ካሜሩን ላይ በመጪው እሁድ ይደረጋል። የሉሲዎቹና የካሜሩን አሸናፊ በሦስተኛው ዙር ከኮንጎ ዴሞክራቲክ ሪፐብሊክ እና ኢኳቶሪያል ጊኒ አሸናፊ ጋር የሚጋጠም ይሆናል። በራባት ሞሮኮ እየተካሄደ ባለው የአስራ ሁለተኛ የመላው አፍሪካ ጨዋታዎች የዛሬዎቹን ውጤቶች ሳይጨምር ኢትዮጵያ 16ኛ ደረጃን ይዛለች። ኢትዮጵያ ዛሬ ምሽት የተጀመሩትን የአትሌቲክስ ውድድሮች ሳይጨምር አንድ የወርቅና ሶስት የነሐስ ሜዳሊያዎችን አስመዝግባለች። ለኢትዮጵያ የመጀመሪያውን የወርቅ ሜዳሊያ ያስገኘው በ63 ኪሎ ግራም ቴኳንዶ ታሪኩ ግርማ ነው። ግብጽ፣ ደቡብ አፍሪካና አስተናጋጇ ሞሮኮ ደግሞ በቅደም ተከተል ከአንደኛ እስከ ሦስተኛ ያለውን ደረጃ ይዘዋል። በአፍሪካ ቻምፒየንስ ሊግ መቀለ ሰባ እንደርታ ከካኖ ስፖርት አካዳሚ በሜዳው አንድ ለአንዳቻ በመለያየቱ ወደ ቀጣዩ ዙር ሳያልፍ ቀርቷል። ጨዋታውን የተከታተለው ሙልጌታ ጽብሃ ዝርዝር አዘጋጅቷል። በአፍሪካ ቻምፒየንስ ሊግ የመልስ ጨዋታውን ትናንት በትግራይ ዓለም አቀፍ ስቴዲየም ከኢኳቶሪያል ጊኒው ካኖ ስፖርት አካዳሚ ያካሄደው መቀለ 70 እንደርታ አቻ በመውጣቱ ወደ ቀጣይ ዙር ማለፍ ሳይችል ቀርቷል። በርካታ ተመልካቾች በስቴዲየም ተገኝተው የተከታተሉት ይህ ጨዋታ አንድ ለአንድ በሆነ ውጤት ተጠናቋል። በ11ኛው ደቂቃ ማኑኤል ገብረ ሚካኤል ባስቆጠረው ግብ መቀለ 70 እንደርታ መሪነቱን መያዝ ቢችልም ቤንጃሚን ናኦኔ በ37ኛው ደቂቃ ያስቆጠረው ግብ ካኖ ስፖርት አካዳሚ አቻ አድርጓል። በዚህም በድምር ውጤት 3 ለሁለት በሆነ ተሸንፎ መቀለ 70 እንደርታ ከውድድሩ ውጭ ሆኗል። ክለቡ ያገኘውን የፍጹም ቅጣት ምት አጥቂው ኦሲማውሊ ሳይጠቀምበት ቀርቷል። መቀለ 70 እንደርታዎች የሞከሯቸውን ፍጹም ቅጣቱን ጨምሮ ሶስት የግብ እድሎችን በአግድም ተመልሷል። የኳስ ቁጥጥርና ተጭኖ በመጫወት የመቀለ 70 እንደርታ ተጫዋቾች የተሻለ የነበሩ ሲሆን፣ ካኖ ስፖርት አካዳሚ በጨዋታው የመልሰው ማጥቃት የጨዋታ ስልት በመጠቀም ተጫውቷል። በዚህም ወደ ቀጣይ ዙር አልፏል። ወደ ቀጣይ ዙር ያለፈው ካኑ ስፖርት አካዳሚ ከግብፁ አልአህሊ ጋር በሚቀጥለው መስከረም የሚጫወት መሆኑን ተገልጿል። ለአሜሪካ ድምፅ ሙልጌታ ጽብሃ መቅለም በካፍ ኮንፌዴሬሽንስ ዋንጫ የቅድመ ማጣሪያ ጨዋታ ያደረገው ፋሲል ከነማ በድምር ውጤት ሶስት ለሁለት ተሸንፎ ከውድድር ወጥቷል። ከሁለት ሳምንት በፊት ባህር ዳር ላይ የታንዛኒያውን አዛም አንድ ለዜሮ አሸንፎ የነበረው ፋሲል ከነማ በመልሱ ጨዋታ ሶስት ለአንድ ተረቷል። በዚህም ወደ ቀጣዩ ዙር ሳያልፍ ቀርቷል። አዛም በቀጣዩ ዙር ከዚምባብዌው ትራያንግል ዩናይትድ ጋር ይጫወታል። በአንደኛ ዙር የካፍ ኮንፌዴሬሽንስ ዋንጫ ከሚደረጉ ሌሎች ጨዋታዎች መካከል የአልጄሪያው ፓራዱ ከቱኒዚያው ሴፋክሴ፣ የግብፁ ፒራሚድስ ከአልጄሪያው ቤሉዚዳድ ጋር የሚያደርጋቸው ጨዋታዎች የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር የዳይመንድ ሊግ ውድድር ፍጻሜ ከሚቀጥለው ዓመት ጀምሮ በአንድ ከተማ እንዲካሄድ ተወስኗል። ዳይመንድ ሊጉ በ14 ከተሞች ሲካሄድ የፍጻሜ ውድድሮቹ ሲደረጉ የቆዩት በሁለት ከተሞች ነው። የስዊዘርላንዷስ ዙሪክና የቤልጅየሟ ብራሰልስ 12 12 የዳይመንድ ሊግ የፍጻሜ ውድድሮችን ሲያስተናግዱ ቆይተዋል። ውድድሩ ለተመልካቾችና ስፖንሰሮች ሳቢ እንዲሆን በሚል ምክንያት ለውጦችን ሲያካሂዱ የቆዩት የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበርና ዳይመንድ ሊግ አሁን ደግሞ ለቀጣዮቹ ሁለት ዓመታት የፍጻሜ ውድድሮች በስዊዘርላንዷ ዙሪክ ብቻ እንዲደረጉ ወስነዋል። የዙሪክ የአትሌቲክስ ውድድር ለ90 ዓመታት እንደቆየና ከ25 በላይ የዓለም ሬከርዶች የተሰበሩበት እንደሆነ ያስታወሱት የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ፕሬዚዳንት ሴባስቲያን ኮ የሚቀጥለው ዓመት የዳይመንድ ሊግ ፍጻሜ ከሁሉም የላቀ እንደሚሆን ተናግረዋል። የእንግሊዝ ፕሪምየር ሊግ ጥቁር ተጫዋቾች አሁንም በተለይ በማኅበራዊ ሚዲያዎች የዘረኝነት ጥቃት እየደረሰባቸው ነው። ባለፈው ሰኞ የማንቸስተር ዩናይትድ ኮከብ ፖል ፖግባ የፍጹም ቅጣት ምት ከሳተ በኋላ በተለይ በትዊተር የቆዳ ቀለሙ ተጠቅሶ የዘረኝነት ጥቃት ኢላማ ሆኖ መሰንበቱ ይታወሳል። ድርጊቱን ክለቡና የቡድን ጓደኞቹ አውግዘውታል። የዓለም ሻምፒዮኑ ፈረንሳዊ ትላንት በትዊተር ገጹ ባሰፈረው አስተያየት የእኔ ትውልድ ነፃ እንዲሆን እንዲሰራ፣ ያለ ድሎ በአውቶቡስ እንዲሄድና እግር ኳስ እንዲጫወት ቅድመ አያቶቼና ወላጆቼ ተሰቃይተዋል። የዘረኝነት ስድቦች ድንቁርና ሲሆኑ እኔን ያጠነክሩኛል ለቀጣዩ ትውልድ እንድታገል ያነሳሱኛልም ብሏል። ሆኖም የዘረኝነት ስድቦቹ ፖል ፖግባ ላይ ብቻ አልቆሙም። ማንቸስተር ዩናይትድ ሀያ በመቶ የኳስ ቁጥጥር ብቻ በነበረው ክሪስታል ፓላስ ትላንት በተሸነፈበት ጨዋታ የፍጹም ቅጣት ምት የሳተው ማርከስ ራሽፎርድም የዘረኝነት ጥቃት ሰለባ ሆኗል። ችግሩን ለመቅረፍ የትዊተር ኃላፊዎች ከማንቸስተር ዩናይትድ ጋር ቀጠሮ ይዘዋል። በእንግሊዝ እግር ኳስ የታዩ የዘረኝነት ጥቃቶች ባለፈው የውድድር ዘመን በ43 በመቶ መጨመራቸውን ጥናቶች ያመለክታሉ። በሪያል ማድሪድ የተገፋው ዳቪድ ሲልቫ በማንቸስተር ሲቲ አራት መቶኛ ጨዋታውን አድርጓል። ከአስር ዓመታት በፊት ከቫሌንሲያ ወደ ማድሪድ በ30 ሚሊዮን ፓውንድ ሊጓዝ የነበረው ሲልቫ ያለ ግብሩ ስሞቶለት መጠጥ ያበዛል ተብሎ ዝውውሩ ሳይሳካ ቀረ። የማድሪድ ማጣት የማንቸስተር ሲቲ ማግኘት ሆነና ተጫዋቹ ከጸሐያማዋ ቫሌንሲያ ወደ ዝናባማዋ ማንቸስተር መጣ። ከዚያ በኋላ ቀሪው ታሪክ ነው። አይሳካለትም ያሉትን አንገት አስደፍቷል። ሲልቫ ወደ እንግሊዝ ከመጣ በኋላ በፕሪምየር ሊጉ እንደሱ በርካታ የጎል ዕድሎችን የፈጠረ የለም። ለቡድን ጓደኞቹ 767 ጎል ሊሆኑ የሚችሉ አጋጣሚዎችን ፈጥሯል። 85 ጎል የሆኑ ኳሶችን በማቀበልም የሚስተካከለው የለም። ዘንድሮ በሰማያዊው ማሊያ የመጨረሻ ውድድር ዘመኑ ሲሆን፣ የቡድን ጓደኞቹ ዝምተኝነቱ ሳያግዳቸው አንበላቸው አድርገው መርጠውታል። በእንግሊዝ ፕሪምየር ሊግ ሶስተኛ ሳምንት ማንቸስተር ሲቲ በርነመዝን ከሜዳ ውጭ ሶስት ለአንድ ሲያሸንፍም ለክለቡ አራት መቶኛ ጨዋታውን አድርጓል። ባርሴሎና አንድ ተጫዋች በዋናው ቡድን በላሊጋ ለማጫወት የተጫዋቾችን ቤተሰቦች ማስፈቀድ ግድ ሆኖበታል። ትላንት ምሽት በላሊጋው ባርሴሎና ቤቲስን አምስት ለሁለት ሲያሸንፍ ታዳጊው አንሱፋቲ ተቀይሮ በመግባት ለ12 ደቂቃዎች ተጫውቷል። በዚህም በ16 ዓመት ዘጠኝ ወር ከ25 ቀን ዕድሜው ለባርሴሎና ዋናው ቡድን በላሊጋው በመጫወት ሁለተኛው ትንሽ እድሜ ያለው ተጫዋች ሆኗል። የጊኒ ቢሳው ተወላጁ ከታዋቂው የባርሴሎና አካዳሚ የተገኘ ሌላኛው ቀጣይ ኮከብ ሊሆን ይችላል። ሆኖም በስፔን ላሊጋ ሕግ መሰረት ታዳጊ ተጫዋቾች ያለ ቤተሰቦቻቸው ፈቃድ በምሽት ጨዋታዎች መሳተፍ አይፈቀድላቸውም። ሊዮኔል ሜሲ፣ ሉዊስ ሱዋሬዝ እና ሙሳ ዴምቤሌን በጉዳት ያጣው ባርሴሎናም በትላንት ምሽቱ ጨዋታ ፋቲን ለመጠቀም የቤተሰቦቹን ፍቃድ ጠይቋል። የአንሱ ፋቲ ወላጆችም ልጃቸው እንዲያመሽ ፈቅደውለታል። በዚህም ፋቲ ለባርሴሎና ዋናው ቡድን በላሊጋው በመጫወት ሁለተኛው ትንሽ እድሜ ያለው ተጫዋች ሆኖላቸዋል። ለዛሬ የነበሩን የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ። ግርማቸው ከበደ አዲስ አበባ ላይ፣ ሙሉጌታ አጽበሃ ከመቀሌ ያጠናቀሯቸውን የስፖርት ዘገባዎች ነው ያደመጣችሁት። ሁለቱንም አመሰግናለሁ። አንጋፋው ዓለም አቀፍ የእግር ኳስ ዳኛ የፊፋና የካፍ ኢንስትራክተር፣ በአንድ ወቅትም የሴካፋ ፕሬዚዳንት ተስፋዬ ገብረ አብ አረፈ። ሌላ ዜና የምሥራቅና የመካት ይቅርታ ይቅርታ ጠይቃለሁ። የሴካፋ ምክትል ፕሬዚዳንት ተስፋዬ ገብረ ኢየሱስ ለማለት ነው አርፈዋል የምስራቅና የመካከለኛው አፍሪካ የእግር ኳስ ማኅበራት ምክር ቤት ሴካፋ ከ15 ዓመት በታች ግጥሚያዎች እየተካሄዱ ናቸው አስመራ ላይ ብርሃነ በረሃ አለ ቅዳሜ ነሐሴ 24 2019 በተደረገው የመካከለኛና ና የምስራቅ አፍሪካ ሴካፋ ከ15 ዓመት በታች የእግር ኳስ ግጥሚያ ወደ ግማሽ ፍጻሜ ማለፉን ያረጋገጠው የቡሩንዲ ብሔራዊ ቡድን የሱዳን አቻውን አራት ለዜሮ በሆነ ሰፊ ውጤት ሲያሸንፍ፣ የኤርትራና የሶማሌ ብሔራዊ ቡድኖች አንድ አቻ በሆነ ውጤት ተለያይተዋል። እሁድ በተደረገው የምድብ ሁለት ግጥሚያ የመጨረሻ ጨዋታውን ያደረገው የኢትዮጵያ ብሔራዊ ቡድን በታንዛኒያ ብሔራዊ ቡድን ሶስት ለአንድ ተሸንፈዋል። ወደ ግማሽ ፍጻሜ ማለፋቸውን ያረጋገጡት የሩዋንዳ የኢትዮጵያ ኡጋንዳ ብሔራዊ ቡድኖች ያደረጉት ግጥሚያ ከምድቡ አንደኛ ደረጃ ይዞ የሚያልፈውን የሚለይ በመሆኑ ትልቅ ፉክክርና ጥንቃቄ የታየበት ጨዋታ ነበር። በመጨረሻም የኡጋንዳ ብሔራዊ ቡድን ሶስት ለባዶ በማሸነፍ አንደኛ ሆኖ ሲያልፍ፣ የሩዋንዳ ብሔራዊ ቡድን ደግሞ ሁለተኛ ደረጃ ይዟል። በወጣው መርሃ ግብር መሰረት በሚቀጥለው ረቡዕ የኡጋንዳ ብሔራዊ ቡድን ከቡሩንዲ የኬንያ ብሔራዊ ቡድን ከሩዋንዳ የሩብ ፍጻሜ ጨዋታቸውን ያደርጋሉ። ይህ በእንዲህ እንዳለ የፊፋ አባል ና የኤርትራ እግር ኳስ ፌዴሬሽን አባል የነበሩት ኢንተርናሽናል ዳኛ ና ኢንስትራክተር በመሆን ለ አምሳ ዓመት ያገለገሉት አቶ ተስፋይ ገብረ የሱስ በ ሰባ ስምንት ዓመታቸው ባደረባቸው ሕመም ከዚህ ዓለም በሞት ተለይተዋል። የቀብር ስነ ስርዓታቸውም እሁድ ጠዋት ቤተሰቦቻቸው፣ የስራ ባልደረቦቻቸውና ወዳጅ ዘመዶቻቸው በተገኙበት በሀዝሀዝ አስመራ ተፈጽሟል። አቶ ተስፋይ ኢንተርናሽናል ዳኛ የፊፋና ና ካፍ ኢንስትራክተር እንዲሁም የመካከለኛውና ምስራቅ አፍሪካ ሴካፋ ፕሬዚዳንት በመሆን ከ50 ዓመት አመት በላይ እንደሰሩ ታሪካቸው ይናገራል። ከሀሳስ 24 1950 ዓመተ ምህረት የተወለዱት አቶ ተስፋይ የአንደኛ ደረጃ ትምህርታቸውን በወሎ የሁለተኛ ደረጃ ና የሙያ ትምህርታቸውን በአዲስ አበባ ተምረዋል። አቶ ተስፋይ ገብረየሱስ በኢትዮጵያ በነበሩበት ጊዜያት ከ1991 እስከ 1997 የኢትዮጵያ ሽግግር መንግስት የምክር ቤት አባል ከ1990 እስከ 91 የኢትዮጵያ የእግር ኳስ ዳኞች ኮሚቴ አባል ከ1991 እስከ 1992 የኢትዮጵያ የእግር ኳስ ፈጻሚ ኮሚቴ ምክትል ሊቀመንበር ከ1992 እስከ 1996 የኢትዮጵያ እግር ኳስ ፌዴሬሽን እንደነበሩ ከዛም ባለፈ ከ1994 እስከ 1996 እንዲሁም ከ1997 እስከ 2000 ዓ.ም የመካከለኛና የምስራቅ አፍሪቃ የእግር ኳስ ፌዴሬሽን ፕሬዚዳንት ሆነው እንደሰሩ የህይወት ታሪካቸው ይናገራል። ለ22 ዓመታት በኢንተርናሽናል ዳኝነት ያገለገሉት አቶ ተስፋይ በ1970ና በ1980 በአፍሪቃ ዋንጫ ፍጻሜ ጨዋታ፣ በ1978 በአርጀንቲና በተካሄደው የዓለም ዋንጫ በ1984 ደግሞ በአሜሪካ ሎስ አንጀለስ በተደረገው የኦሎምፒክ ውድድር ላይ በከፍተኛ ብቃት መዳኘታቸው በታሪክ ህይወታቸው ተገልጸዋል። ለኢትዮጵያ የእግር ኳስ ዳኝነትና ለኤርትራ የእግር ኳስና የአስተዳደር ትንሣኤ ትልቅ ሚና እንደነበራቸው የሚነገርላቸው አቶ ተስፋይ በህይወትና የስራ ዘመናቸው በተለያዩ የዓለም ውስጥ የአፍሪቃ የኦሎምፒክና የዓለም ዋንጫ ላይ ከ887 ጨዋታዎች በላይ እንደ ዳኙና የተለያዩ የዲፕሎማ ወረቀትና ሌሎች የወርቅ መዳሊያዎችን እንደ ተቀበሉ በታሪክ ህይወታቸው ተገልጠዋል። አቶ ተስፋይ በተጨማሪ የፊፋ የፌር ፕሌይ አባል እንደነበሩና ለአፍሪቃ እግር ኳስ እድገት ላደረጉት አስተዋጽኦም በ2012 ከአፍሪቃ የስፖርት የበላይ ምክር ቤት የከፍተኛ ኒሻን ሽልማት እንዳገኙም በታሪክ ህይወታቸው ተጠቅሷል። ትላንት ቅዳሜና እሁድ በተደረገው የሴካፋ ጨዋታም የአንድ ደቂቃ የህሊና ጸሎት ተደርጎላቸዋል። ከዚህ ጋር በተያያዘ የሴካፋ ወኪሎችና ዳኞች እንዲሁም የተሳታፊ አገራቱ ተወካዮች ዛሬ ነሐሴ 26 የአዳሃሎና የገርገራ ግድቦችንና በአካባቢው እየተሰሩ ያሉትን የመሠረተ ልማት ፕሮጀክቶችን እየተዘዋወሩ አይተዋል በሚመለከታቸው ሰዎችም ማብራሪያ ተሰጥቷቸዋል። ለእንግዶቹ ክብር የዞባ ደቡብ የባህል ቡድን ከአዜብ አግሮ ኢንዱስትሪ ጋር በመተባበር የቁርስ ግብዣና የሙዚቃ ዝግጅት አድርገውላቸዋል። ብርሃነ በርኸ ለአሜሪካ ድምፅ ከአስመራ አመሰግናለሁ። ብርሃነ ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከ55 ደቂቃ ነው። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። ቆንጂት ዋና ዋና ዜናዎችን ታሰማናለች። ኬንያ ድፍድፍ ነዳጅ ለዓለም መላክ መጀመሯን አስታውቃለች። ፕሬዚደንቱ ኡሁሩ ኬንያታ የነዳጅ ምርት የጫነችውን መርከብ በዛሬው ዕለት ሸኝተዋል። ኮንጎ ዲሞክራሲያዊት ሪፐብሊክ ጥምር መንግስት መቋቋሙን አስታውቃለች። መንግስቱ የተቋረጠው የተዋቀረው ለረጅም ጊዜ ዘግይቶ የተካሄደው ምርጫ ፕሬዚደንት ፌሊክስ ትሸኬዲ ካሸነፉ በኋላ መሆኑ ነው። ፈረንሳይ ውስጥ የተካሄደው የቡድን ሰባት የመሪዎች ጉባኤ በንግድ ጉዳዮች በኢራን የኒክሌር ፕሮግራምና በአማዞን ደን ቃጠሎ በመሳሰሉት ጉዳዮች ልዩነት ተንጸባርቀውበታል። ይሁን እንጂ ፕሬዚደንት ዶናልድ ትራምፕና የአስተናጋጇ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በዋና ዋና ጉዳዮች መሪዎች የአቋም አንድነት እንደነበራቸው ተናግረዋል። የኢራኑ የውጭ ጉዳይ ሚኒስትር ዣቫድ ዛሪፍ የዓለም መሪዎች ያሰባሰበው የጂ ሰባት ጉባኤ አስተናጋጇን የፈረንሳይ ከተማ መጎብኘታቸው አላስገረመኝም አሉ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እስራኤል ድሮኖች ሊያደርሱብኝ የነበረን ጥቃት ለማስቆም ወስጃለው ባለችው እርምጃ ሶሪያ ውስጥ ያሉ የኢራን ወታደራዊ ይዞታዎችን መደብደቧን አስታውቃለች። በሌላ በኩል ሁለት የእስራኤል ድሮኖች ሊባኖስ ውስጥ ተመጥተው መውደቃቸው ተነግረዋል። ባለፈው ወርም ኢራቅ ውስጥ በአንድ ወታደራዊ የስንቅና ትጥቅ ማከማቻ ላይ ተፈጽሟል የተባለን ጥቃት ያደረሰች እስራኤል መሆኗን የሚናገሩ ሪፖርቶች ወጥተዋል። የዓለም መሪዎች ሰዎች ፈረንሳይ ውስጥ በተካሄደው ጉባኤ የተገኙት የዓለም መሪዎች በደቡባዊ አሜሪካ የአማዞን ድቅድቅ ደን የተነሳውን ከባድ ቃጠሎ ለመዋጋት በአስቸኳይ 22 ሚሊዮን ዶላር እንደሚመድቡ አስታውቀዋል። አመሰግናለሁ ቆንጂት፣ ለአርዕስተ ዜናው። አጠራጠር ያሉ መረጃዎች ደግሞ እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 29 ብር ከ01 ሳንቲም ተመንዝሯል። ዛሬ አንድ ዩሮ 32 ብር ከ19 ሳንቲም፣ አንድ እንግሊዝ ፓውንድ 35 ብር ከ44 ሳንቲም ነው። አንድ በርሜል ድፍድፍ ዘይት 54 ብር ከ17 ነው በዓለም ገበያ። እንዲሁም የኢትዮጵያ ሜቴዎሮሎጂ ኤጀንሲ ባወጣው ትንበያ ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 23፣ ዝቅተኛው 13 ዲግሪ ሴልሽየስ ነው የሚሆነው። በኢትዮጵያ ዝቅተኛው የደብረ ብርሃን 8፣ እንዲሁም ከፍተኛው የሰመራ ከፍተኛ 40 ዲግሪ ሴልሽየስ ይሆናል። ዕለቱን በታሪክ ውስጥ መለስ ብለን ከተመለከትን ሴቶች በዩናይትድ ስቴትስ ድምፅ አይሰጡም ነበረ እስከ ዛሬዪቱ ዕለት ድረስ የዩናይትድ ስቴትስ መንግስት ከተመሰረተበት ጊዜ ጀምሮ ለ142 ዓመታት ጸንቶ የቆየው ይህ አሰራር ልክ የዛሬ 99 ዓመት አከተመ። 19ኛው የዩናይትድ ስቴትስ ሕገ መንግሥት ማሻሻያ በይፋ ጸደቀ። ሴቶች ድምፅ መስጠት ጀመሩ። የዘመናዊው ኬሚስትሪ አባት የሚባለው አንቶኒ ሎሬን ላቫይዚዬ የተወለደው ዛሬ ነው 276 ዓመት ሆነው የኦክሲጅንን ምንነትና ተግባር ተንትኖ ያሳወቀ ኦክሲጅንም ተብሎ ኦክሲጅንም ብሎ የጠራው እርሱ ነበረ። የራዲዮ አባት የሚባለው ፊዚሲስት ሊ ደፎረስትም ከተወለደ ዛሬ 245 ዓመት ሆነ። በካልካታ ህንድ፣ ጨርቋሳማ መንደሮች ውስጥ ስለፈጸሙት በጎ አድራጎት ስለኖቤል ተሸላሚነት የበቁት ማዘር ቴሬሳ በሕይወት ቢኖሩ ኖሮ ዛሬ ልክ 109 ዓመታቸውን እና ክብር ነበረ። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ነው። የፕሮዲውሰሩ ግብዣለን በመጨረሻ ኃይለ ኢየሱስ ግርማን ጋብዞናል። የጥንት የጠዋትዋ ይላል የእኛ ዝግጅት ተጠናቀቀ በፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጅታየነን። በዚህ በሙዚቃ በኃይለ ኢየሱስ ግርማ የጥንት የጠዋቷ እስከ ትግርኛ ዝግጅት እንዘልቃለን። በእኛ በኩል ጤና ይስጥልን፣ ደህና ደሩ።